በአዲስ አበባ ከተማ አቅራቢያ ብስኩት የሚሰራበት ኢንዱስትሪ አለ? አዎን፣ አለ። አሜሪካ ውስጥ በነበርህበት ጊዜ ብዙ ኢንዱስትሪዎች ጎበኘህ? አሁን ብዙ ትልልቅ ኢንዱስትሪዎች ጐብኝቻለሁ። ከጐበኘሃቸው አገሮች መካከል በኢንዱስትሪ በጣም ከፍ ያለ ማን ነው? እኔ ከጐበኘኋቸው አገሮች በኢንዱስትሪ በጣም ከፍ ያለው አሜሪካ ነው። አገርህ ከጥንቱ አሁን ብዙ ኢንዱስትሪዎች አሏት? አሁን ብዙ ኢንዱስትሪዎች አሏት። የግብርና ሥራ አገርህ ውስጥ እየተስፋፋ ሄዷል? አዎ፣ ከጥንቱ አሁን እየተስፋፋ ሄዷል። ከሎሚና ከብርቱካን ጭማቂ የሚሰሩ መጠጦች አሉ። አዎ ብዙ ልዩ ልዩ መጠጦች ይሰራሉ። ሙዝና ትሬንጎ ይመሳሰላሉ? የለም፣ በጣም የተለያዩ ፍሬዎች ናቸው። ብዙ ብርቱካን የሚያበቅል ገበሬ ደህና ገንዘብ ማግኘት ይችል ይመስልሃል? አዎን ብርቱካን ብዙ ገንዘብ ሊያመጣ ይችላል። ትርንጎ፣ መንደሪን፣ ብርቱካን፣ ፓፓያ፣ ፓፓያና ሮማን በየጠቅላይ ግዛቱ ይገኛሉ። ሁሉም አንድ ጠቅላይ ግዛት ውስጥ የሚበቅሉ አይመስለኝም ሆኖም በየጠቅላይ ግዛቱ ቢያንስ አንድ አይነት ፍሬ ይገኝበታል ገበሬዎች እንጆሬና ቀጋ በብዙ ይተክላሉ አንዳንድ ገበሬዎች ጥቂት እንጆሬና ቀጋ ይተክላሉ ገበሬዎች ጎመን፣ ድንች፣ ካሮት፣ ሰላጣ፣ ቲማቲም እና ዱባ ያበቅላሉ። አሁን ብዙ ገበሬዎች እነዚህን አትክልቶች ያበቅላሉ። ጥጥ ከውጭ አገር ትገዛላችሁ ወይስ ለውጭ አገር ትሸጣላችሁ? እኛ ከውጭ አገር እንገዛለን። የሎሚ ጭማቂ መጠጣት ትፈልጋለህ? የለም፣ የሎሚ ጭማቂ አልወድም። ጠዋት ሙዝ መብላት ተወዳለህ? የለም፣ አልወድም። አሜሪካ ውስጥ ትርንጓይተህ ታውቃለህ? የለም፣ አይቻል አውቅም። ከሱቅ የብርቱካን ጭማቂ ገዛህ? የለም፣ አልገዛሁም። አሁን መሄድ እና መግዛት እፈልጋለሁ። የሮማንና የወይን ፍሬ ይመሳሰላሉ? የለም፣ በጣም የተለያዩ ናቸው። ስንት አይነት ጎመንና ድንች እንድገዛ ትፈልጋለህ? ሁለት አይነት ጎመንና ሁለት አይነት ድንች ግዛ። በሳምንት ስንት አይነት ፍራፍሬዎች ትበላለህ? ሶስት አይነት ፍራፍሬዎች እበላለሁ። ሁልጊዜ ከራት በፊት ሰላጣና ቲማቲም ትበላላችሁ? ሁልጊዜ አይደለም፣ ነገር ግን አንዳንዴ እንበላለን። ኢትዮጵያ ውስጥ ድንች በየቦታው ይበቅላል። ምንም እንኳን በጥቂት ቦታዎች ባይበቅል በአብዛኛው ቦታዎች ይበቅላል። በአሜሪካ ውስጥ ስንት አይነት ልዩ ልዩ ዱባዎች ይገኛሉ? በእውነቱ አላውቅም። ሰላጣ ከቲማቲም ጋር ይወዳሉ? አዎን፣ በጣም ጥሩ ነው። ዱባ ምን አይነት መልክ አለው? ብዙ ልዩ ልዩ አይነት መልክ አለው። የሎሚ ጭማቂ ከስኳር ጋር ይጣፍጣል? አዎን፣ በጣም ይጣፍጣል። አሜሪካ ውስጥ ቀጋ ይበቅላል? የለም፣ እኔ አላየሁም። ወይን ገዝታችሁ መብላት ትፈልጋላችሁ? አዎ እንገዛና እንበላለን። ለራት የምትፈልጉት እንጀራ ነው ወይስ ዳቦ? ለራት የምንፈልገው እንጀራ ነው እንጂ ዳቦ አይደለም። እነ ከበደ የጎመን ወጥ በጣም ይወዳሉ የለም አይወዱም። ለአዲሱ አመት ወደ አገርሽ ሄደሽ የለም አዎ ሄጃለሁ። ለሚመጣው አመት አውሮፓ ትሄዱ የለም? አዎ እንሄዳለን። ትናንት እናታችሁን አይታችሁ የለም? አዎ አይተናል። ዛሬ ስለ ውጭ ጉዳይ ሚኒስትር ትናገር የለም? አዎ እናገራለሁ። ከልጆቹ ጋር ሽርሽር መሄድ አስበው የለም? አዎ አስቤያለሁ። በሚመጣው ሳምንት ተዋኙ የለም? አዎ እንዋኛለን። አቶ ለማን አይተሽው የለም? አዎ አይቼዋለሁ። በሸለቆ መካከል ቡና ተክላቸው የለም? የለም፣ አልተከልንም። ሸሚዝ ገዝተሽልኝ የለም? የለም፣ አልገዛሁልህም። ለማና ተሰማ ወደ አዲስ አበባ ሄደው የለም አዎ ሄደዋል። በአስር ሰዓት ቡና መጠጣት አስበው የለም? የለም አላሰብሁም። ተማሪዎች መጥተው የለም? የለም አልመጡም። ገንዘብ ያገኙ የለም? አሁን አገኛለሁ። ገንዘብ አግኝተው የለም? አሁን አግኝቻለሁ። ሽማግሌዎቹን ወደ ቤት ጠታቸው የለም? አዎ ጠርቻቸዋለሁ። ነጋዲስ ሸሚዝ ትገይልኝ የለም? አዎ፣ እገዛልሃለሁ።